ዜና። ድህረ ኦሎምፒክ የኢትዮጵያ የኦሎምፒክ ቡድን ትናንት ማምሻውን ከብራዚሏ ሪዮ ወደ አገሩ ተመልሷል። ቡድኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የወጣቶችና ስፖርት ሚኒስትር ሬድዋን ሁሴንን ጨምሮ ከፍተኛ የመንግስት ባለስልጣናት አቀባበል እንዳደረጉለት የአትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ለአሜሪካ ድምፅ ተናግረዋል። በሌላ ተያያዥ ዜና በሪዮ የተመዘገበ ውጤት አስደሳች እንዳልሆነ እውቁ አትሌት ቀነኒሳ በቀለ ተናግረዋል። በዘንድሮ ኦሎምፒክ የኢትዮጵያን ስም አነጋጋሪ አድርገው ካስነሱ ጉዳዮች መካከል የአትሌት ሌሊሳ ፈይሳና በዋና ውድድር የተሳተፈው ሮቤል ኪሮስ ይገኙበታል ትላለች። ለመሆኑ በምን ሁኔታ ይገኙ ይሆን በሚል የተለያዩ ወገኖችን ያነጋገረችው ባልደረባችን ጽዮን ግርማ ተከታዩን ይዛለች። በሰላሳ አንደኛው የሪዮ ኦሎምፒክ ውድድር ላይ ተሳታፊ የነበሩ አትሌቶችና የልዑካን ቡድኑ ትናንት ማምሻውን አዲስ አበባ ገብቷል። በዘንድሮ ውድድር ላይ በአትሌቲክስ በብስክሌትና በውሃ ዋና ኢትዮጵያ የተሳተፈች ሲሆን በዚህም አንድ ወርቅ፣ ሁለት ብርና አምስት ነሐስ ሜዳሊያዎች አግኝታለች። አትሌት ቀነኒሳ በቀለን በአትሌቲክሱ ስለተገኘ ውጤት ጠይቄው ነበር። ውጤቱ ምን አስደሳች አይደለም ከዚህ በፊት የዛሬ አስራ ዘጠኝ ስልሳ ሰባዎቹ አካባቢ ያው ሲመጣ የነበረው ውጤት ነው። አሁን ደግሞ እድገቱ አትሌቲክሱ ወደፊት ነው እየሄደ ያለው። ከዚህ በፊት አራት ወር ተገኝተዋል። ወደፊት መጨመር ሲገባ ያው ወደታች እየወረደ ነው፣ እያሽቆለቆለ ነው ያለው። እውነት ለመናገር የተገኘው ውጤት አስደሳች ነው ማለት አይቻልም። ያው በጣም የወረደ ውጤት የተገኘበት ነው ብዬ ነው ሞሴ በበኩሌ። ምክንያቱም ምንድን ነው ትላለህ ለዚህ ምክንያቱ? አትሌቱም ትክክለኛ አትሌቶቹን አሰልጥኖ ለብቃት የሚያደርስ ብቁ አሰልጣኝ አለመኖሩም ይመስለኛል ትመቀል የሆነ ስትራቴጂ ወጥቶ በስልጠናም ወጣቶቹም ከየክልሉም ካሉበት መልምሎ ትሬኒንግ እየሰጣቸው በየጊዜው ኢቫሉዌት እያደረጉ ዘመኑ በሚጠይቀው በአሁኑ ሰዓት ዘመናችን ላይ ያው ቴክኖሎጂዎች እያደጉ ነው አሉት። በዛ ዘመኑ የሚፈልገውን ነገር አፕግሬድ እያደረጉ አትሌቶቹንም በዘመናዊ መልክ ስልጠና እያደረጉ አለመቀጠላችን፣ እንደገና ደግሞ ይሄም ደግሞ ወደ ፌዴሬሽኑም አሰልጣኞች ብቻ ሳይሆን ፌዴሬሽኑም አካባቢ ቢመጣ ይሄንን በደንብ በትኩረት የሚሰራ ሙያተኛ ባለመኖሩ በደንብ ገምግሞ የሚያይ ለምን ውጤቱ አሽቆለቆለ? ለምን ሁሌ እኛ አንድ ተመሳሳይ ውጤት ብቻ እናስመዘግባለን? መጨመር አንችልም ወይ ብሎ ስትራቴጂ አውጥቶ በደንብ ጠንከር ያለ አስተዳደራዊ እርምጃ የሚወስድም ሰው በብቁ ባለመኖሩም ይመስለኛል። እንግዲህ ቀነኒሳ፣ ይሄ የሪዮ ኦሎምፒክ መግቢያ አካባቢ ላይ ውዝግብ ካስነሱት ጉዳዮች አንዱ ያንተ ጉዳይ ነበረ። ትሳተፋለህ ተብሎ በወጣ በቀናት ውስጥ አትሳተፍም የሚል መግለጫ ወጥቶ እንግዲህ ሳትሳተፍ ቀርተሃል። እንደው በግልህ በዚህ ውድድር ላይ ብሳተፍ ኖሮ የተሻለ ውጤት አስመዘግብ ነበር ብለህ ታስባለህ? ምንም በተለይ እኔ እኮ ምንም ጥርጥር የለውም መቼት ያው ውጤት ምንም ያው ሰርተሽም አንዳንድ ጊዜ ሊሳካም ላይሳካም ይችላል። ግን በተያየው ውጤት በተያየው ውድድር ላይ ምንም ጥያቄ የለው። ኤሊድ ክብቾጌ ብዙ ጊዜ በማካከለኛ ርቀት የምንተዋወቅ ሰዎች ነን በተደጋጋሚም በዚህ ኦሎምፒክ ላይ እኔም ለመሳተፍ የፈለግኩበት ያው ኦሎምፒክ እንደ ግል ሩጫ ሌላ የሚሆን ነገር አይደለም። ብዙ ጫናዎችን ብዙ ኃላፊነትን ወስደሽ ነው በዚህ ቦታ ላይ የምትቀርብ ና ሰው ለዛ ኃላፊነት እኮ ባካችሁ ብሎ በምናገርበት ሰዓት እኮ የሆነ ነገር ቢተማመን ነው እንጂ በራሴ ባልተማመን እኔ ያንን ጥያቄም ሊያቀርብ አልችልም። ግን የታየው ውጤት ያው የታየው ውድድሩም ስታይ ኤልብ ኪፕቾጌ የሮጠው የአስር ሺህ ሩጫ ነው ማለት ይቻላል የመጨረሻውን አስር ሺ ነው አስር ኪሎ ሜትር ነው የተሮጠው እንጂ ከዛ በፊት የተሮጠው ፔስ በጣም ዝቅተኛ ቀዝቃዛ ፔስ ነበረ። ግን ከአስር ከሰላሳ በኋላ የሄደበት ያው ፈጣንና ፍጥነትን የሚጠይቅ የተጠቀመው ያንም ደግሞ በተለይም ትራክ ላይ የቆዩ በትራክ ስኬታማ የሆኑ አትሌቶች እንደዚህ አይነት ሩጫን መቋቋም እንደሚችሉ ያረጋገጠበትና ያሳመነው ነገር ነው። ስለዚህ ዛሬ ላይ ሆኝን ያሁን ያንን መቆጨትም ያው አይቆጨኝም ግን ለራስም ለሀገርም አንድ ጥሩ ነገር ማስመዝገብ ይችል ነበረ። አቶ ቢልልኝ መቆያ የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ ሲሆኑ የሪዮ ኦሎምፒክ ቴክኒካል ቡድን መሪ ሆነው ወደ ሪዮ ተጉዘው ነበር። ለቡድኑ ጥሩ አቀባበል እንደተደረገ ገልጸው ስድስት አትሌቶች በውድድር ምክንያት አንድ አትሌት ደግሞ ሪዮ በመቅረቱ ምክንያት ካለመኖራቸው በስተቀር ቡድኑ በሙሉ አዲስ አበባ ገብቷል ብለዋል። በዘንድሮ ኦሎምፒክ አነጋጋሪ ስለሆኑት ሁለት ጉዳዮች ጠይቂያቸው ነበር እንግዲህ ሮቤል የውሃ ዋና ተወዳዳሪ ነው። እሱ ነው ኦሎምፒክ ኮሚቴና የውሃ ዋና ፌዴሬሽኑ ነው ስለ እሱ መግለጽ ያለበት። ምክንያቱም እኛ ከኢትዮጵያ አትሌቲክስ ፌዴሬሽን ስራ ብቻ ነው የምንገልጸው። ስለዚህ በዛ መንገድ መልስ ቢያገኝ ነው የሚሻለው። ሌላው ጋር ተያይዞ ያለው ነገር ያው የግል አመለካከት ነው። የእኛ መንግስትም ምንም አይነት ችግር እንደማይፈጠርበትም መግለጫው ነበር። ስለዚህ ያው ይሄንን በዛ መንገድ ነው መረዳት የሚቻለው ማለት ነው። እንግዲህ መንግስት እንደሱ አትሌት ፈይሳ ሌሊሳ ወደ ኢትዮጵያ ቢመለስ ምንም ችግር እንደማይገጥመው፣ ሰዎች ሀሳባቸውን በነጻነት ማንጸባረቅ እንደሚችሉ መንግስት መግለጫ መስጠቱ ይታወሳል። ይህን መግለጫ ለእኛም ሰጥቶናል። ግን ይህንን ጥሪ ተቀብሎ አልተመለሰም ፈይሳ ሌሊሳ እና ይሄ እንደዚሁም ደግሞ በኦሎምፒክ ላይ የተቃውሞ ምልክት አሳይቷልና ይሄ በአትሌቲክሱ ላይ የሚያሳድረው ተጽዕኖ ምንድን ነው? በጠቅላላ በሀገር ላይ ስ የሚያመጣው ተጽዕኖ ምንድን ነው? ያ እንግዲህ በኦሎምፒክ መርህ የተለየ ምልክት ማሳየት አይፈቀድም። በአንቀጽም ላይ የተቀመጠ ነው። በወቅቱም የኢትዮጵያ ኦሎምፒክ ኮሚቴ ሼፍ ደ ሚሽንም ከኢንተርናሽናል ኦሎምፒክ ኮሚቴ ጋር በመነጋገር አትሌቱንም አናግረውታል። በወቅቱም ያው በሽልማት ስነ ስርዓቱ ላይ እንዲህ አይነት ምልክቶች ማሳየት እንደሌለበትና ተገቢ እንዳልሆነ በግልጽ ተነግሮታል። እኛም ደግሞ ተገቢ ያለመሆኑን ገልጸናል። እና አጠቃላይ ስፖርት መድረክ ውስጥ እንዲህ አይነት ነገሮች ተገቢ ያለመሆናቸውን ነው የሚገልጸው። ምክንያቱም ስፖርት ከማንኛውም ነገር ነፃ ነው። አሽ አይ ተወዳድሮ መጀመሪያ መሳተፍ ነው፣ ከዛ ማሸነፍ ነው፣ ከዛ መሸነፍም ካለ በጸጋ መቀበል ነው እና ስለዚህ ወደፊት እንዲህ አይነት ነገሮች ተገቢ አለመሆናቸውን ሌሎች አትሌቶቻችንም እንዲያውቁ ተገቢውን ትምህርት እንሰጣለን። የግል ፍላጎትን ማራመድ ከተቻለ በሌላ መድረክ ነው ስፖርት መድረክ አለመሆኑን ነው የምረዳውም መገነዘውም እንደዛ ነው። ፈይሳ ሌሊሳ ምን አይነት ውጤት ያስመዘገበ አትሌት ነበር? እንግዲህ ተመርጦ ነው ወደ ሪዮ የሄደው። በእርግጥ ግን እስቲ ስለ ፈይሳ አትሌት ስለ ብቃቱ ይንገሩ። እንግዲህ አጠቃላይ ማራቶን ላይ ያወዳደር ናቸው አትሌቶች በጣም በርካታ ቁጥር ያላቸው ነበሩ። በይሳም ከነዛ ውስጥ የተሻለ ውጤት ያለው በተደጋጋሚ በልዩ ልዩ የሜጀር ማራቶንም ውድድሮች አሸናፊ የሆነ የተሻለ ውጤት ያለውም በተደጋጋሚ ሀገርን ሞክሎ የተወዳደረ አትሌት ነው። ስለዚህ የተመረቀውን በብቃቱና ባገኘው ውጤት ነው። አጠቃላይ የኦሎምፒክ ውጤትን እንዴት ገመገማችሁት? የተገኘውን በሪዮ ኦሎምፒክ እሱን አልገመገምንም። ምንድን ነው በነገው ዕለት አጠቃላይ ከአሰልጣኞች ጋር ቁጭ ብለን ገምግመን ተገቢውን የሆነ ለሚዲያና ለህዝባችን በሚቀጥሉት ቅዳሜና አርብ ላይ መግለጫ ይሰጣል። በነገው ዕለት በተገቢ መንገድ ገምግሞ ይሄ የጠንካራ ጎን ያለው ይሄ ደካማ ጎን ያለው ወደፊት ይሄ መደረግ አለበት የሚለውን በጋራ ገምገመን አቅጣጫ ለማስቀመጥ በነገ ወደፍ ስለምንሰለሰብ እሱን ቀድመውን መግለጹ ተገቢ ላይሆን ይችላል። እሱን እንደደረሰን ግን መግለጽ ይቻላል። በዛሬ ሁለት ቃለ ምልልስ የሰጡ አትሌቶችን ሰምተን ነበረ። አትሌት ቀነኒሳ በቀለ መግለጫ ሰጥቶ ሰምተን ነበር። እንደዚሁም ሌሎች አስተያየቶች ሲሰጡ አይተናል። ና በሰላሳ አንደኛው ኦሎምፒክ ላይ አስደንጋጭ ና አትሌቲክሱን ወደ ኋላ የመለሰ ውጤት ተመዝግቧል የሚሉ አስተያየቶች ተሰጥተዋል። ይሄንን እንዴት ያውታል እርሶ? እንግዲህ ያው የግል አስተያየት ነው የሚሆነው የጋራ አጠቃላይ ወደ ኋላ መልሶታል፣ ወደፊት አራምዶታል የሚለውን ከአሰልጣኞች እና ከነበረው አጠቃላይ ዝግጅት ከታቀደ ቅድጋ ገምግሞ በግልጽ መናገር ስለሚጠቅም ቀድሜ አሁን እንዲህ ነበረ አስተያየቱ ጥሩ አልነበረም፣ ወደኋላ ኋላ አልመጣም፣ ወደፊት ሄዷል የሚለውን ከነገ ገምዘማችን በኋላ ኦፊሻሊ ልናሳውቅ ነው የሚሻለው። የዘንድሮውን የሪዮ ኦሎምፒክ በኢትዮጵያ በኩል አነጋጋሪ ካደረጉት ምክንያቶች አንዱ በማራቶን ውድድር ሁለተኛ ሆኖ ውድድሩን ያጠናቀቀው የሀያ ስድስት ዓመቱ አትሌት ፈይሳ ሌሊሳ የውድድር መስመሩን ሲያጠናቅቅ ያሳየው ሁለት እጆቹን የማጠላለፍ ምልክት ነው። ፈይሳ ይህን ምልክት ለምን እንዳሳየ ከአሜሪካ ድምጽ ተጠይቆም በሀገሬ ትልቅ ችግር አለ። መንግስትን መቃወም አደገኛ ነው። ሰዎች እየተገደሉና እየታሰሩ ነው። ከተማሪነት ጀምሮ ይህን እያየሁ ነው። ነጻነት የለም። ለረጅም ጊዜ በውስጥ የታመቀ ስሜት ፈንቅሎ ነው የወጣው። በዚህ ድርጊት ሕዝቤ ነጻ አወጣለሁ የሚል እምነት ባይኖረኝም የሚደረገውን ጭቆና ግን ለዓለም ማህበረሰብ እንዳሳይበት ይረዳኛል። ከዚህ በኋላም ወደ ኢትዮጵያ ልመለስም ብመለስ እታሰራለሁ ማለቱን መዘገባችን ይታወሳል አትሌት ፈይሳ አሁን በሪዮ የሚገኝ ሲሆን እርሱን ወደ መደበኛ ህይወት ለመመለስና የህግ ድጋፍ ለመስጠት ሶስት ሰዎች ከዩናይትድ ስቴትስ ወደ ሪዮ ተጉዘው ሁኔታውን እያመቻቹለት መሆኑን ዛሬ በድጋሚ ገልጸውልናል ለፈይሳ የገንዘብ እርዳታ ለማድረግ ታስቦ በተከፈተው የጎፈንድሚ ገጽ ላይም በሁለት ቀን ውስጥ ይህ ዘገባ እስከተጠናቀረበት ጊዜ ድረስ አንድ መቶ ሀያ አምስት ሺ አምስት መቶ ሀምሳ አንድ ዶላር ማለትም ሁለት ነጥብ ሶስት ሚሊየን ብር አካባቢ መሰብሰቡን አስተባባሪዎቹ ገልጸዋል። አትሌት ፈይሳ ሌሊሳ ይህን ሲመለከት ምን እንደተሰማው ጠይቄው ነበር ደስ እንደዚህ ሲሆን በጣም ደስ ይበለኛል። በጣም እንደሁ ኩራት ነው ተሰማኝ። በሌላ በኩል ሌላው አነጋጋሪ ሆኖ የሰነበተው የውሃ ዋና ተወዳዳሪው ሮቤል ኪሮስ ውጤት ጉዳይ ነበር። ሮቤል ከልዑካን ቡድኑ ጋር ወደ ኢትዮጵያ መመለሱንና በቀጣይ ላሰበው ስራ የሚሆን ተመሳሳይ የጎፈንድሚ ገጽ መክፈቱን ገልጾልኛል። ለመስራት ያሰበው ምን እንደሆነም ጠይቄው ነበር። ገንዳ ሚያ እኔ ገንዳ አገሬ ላይ ኦሎምፒክን የያዘ ገንዳ የትሬኒንግ ማቴሪያሎች እስከ ሙሉ ነገሮች የምፈልገው የሚሰራ እና እግዚአብሔር ፍቃዱ ከሆነ እነዛ ነገሮች ነው መስራት እና እነዛ ነገሮች እንዲያገኛሉ ዬ ነው ማሰብ። ግን ይህን ያህል ነው ብዬ አስቤ አላውቅም። ምሩ ምንድን ነው መስራት ያሰብከው? መዋኛ ገንዳ ቀና። መዋኛ ገንዳ ስትሰሪ ከአብሮት መኖር ያለባቸው ነገሮች አሉ። የትሬኒንግ ማቴሪያሎች ምናምን፣ እነሱ ነገሮች ነው መሆናት የሚፈለገው ነው አገሬ ላይ እኔ ላይ ለእኔም ለሌላውም ትውልድ የሚጠቅም ማለት ነው። ምን ያህል ይፈጃል ይሄ ፕሮጀክት? ቢያንስ በጠቅላላ ከሰባ ከሰማንያ ሚሊዮን ብር በላይ ይፈጃል። ፕሮጀክቱ ከ80 ሚሊዮን ብር በላይ ቢፈጅም ዓላማ ብሎ ከያዘው ማሳካት እንደሚችል ገልጾ ለዚህ ይረዳው ዘንድ ገንዘብ ለማሰባሰብ ጎፈንድሚ የተባለ ገጽ ከ8 ቀናት በፊት መክፈቱን ገልጾልኛል። በዚህ መሰረት እስካሁን አንድ መቶ ሀምሳ አምስት ፓውንድ ወይም አራት ሺ ብር አግኝቷል። በዚህ ላይ ያለውን አስተያየት ጠይቄው ነበር። እግዚአብሔር ይመስገን ጦር ጅምር ነው ብዬ ነው ነው ነገሮች እንዳለ ከታች እንደሚነሱት ሁሉ እግዚአብሔር ይመስገን ብዬ ነው ማሳልፈው። ሁሉም ነገሮች በአጠቃላይ የሪዮ ኦሎምፒክን በተመለከተ ሌሎች አስተያየቶችን አካትቼ በሌላ ዝግጅት ይዤ እመለሳለሁ።